አማራ ክልል ውስጥ በተከሰተው የተፈጥሮና ሰው ሰራሽ አደጋዎች ምክንያት ከሶስት ሚሊዮን በላይ ሰው የእለት ምግብ እንደሚያስፈልገው የክልሉ አደጋ መከላከልና ምግብ የዋስትና ማስተባበሪያ ፕሮግራም ልዩ ድጋፍ የሚሹ አካባቢዎች ኮሚሽን አስታውቋል። ድጋፍ የሚያስፈልጋቸው ወታደራዊ እንቅስቃሴዎች በተካሄዱባቸው የትግራይ አዋሳኝ አካባቢዎች የሚኖሩ ከቤኒሻንጉልና ከኦሮሚያ ክልል የተፈናቀሉ እንዲሁም በተፈጥሮ አደጋዎች ምክንያት ችግር ላይ የወደቁ ዜጎች መሆናቸውን ኮሚሽኑ ገልጿል። በእርዳታ አሰጣጡ ላይ አሉ የተባሉ ችግሮችን ለማስወገድ የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል ቻግኒ ላይ መቋቋሙን ኮሚሽኑ አስታውቆ በመሆኑም እርዳታ ማድረስ የሚፈልጉ ድርጅቶችና ግለሰቦች ወደ ማዕከሉ ገቢ እንዲያደርጉ አሳስቧል። አስቴር ምስጋናው ዝርዝር ይዛለች። ወታደራዊ እንቅስቃሴ በተደረገባቸው አካባቢዎች ለሚኖሩ እንዲሁም በኦሮሚያ ደቡብ ቤኒሻንጉል ውስጥ በተፈጠሩ የጸጥታ ችግሮች እና ከክልሉ ውስጥም በተፈጥሮ አደጋዎች ምክንያት ለተፈናቀሉ ሶስት ሚሊዮን ለሚጠጉ ሰዎች እርዳታ ለማድረስ በየወሩ ከአራት መቶ ሺህ ኩንታል በላይ እህል እንደሚከፋፈል የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ፕሮግራም ና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን ኮሚሽነር ዘላለም ልጅአለም ዛሬ በሰጡት ጋዜጣዊ መግለጫ አመልክተዋል አስር በፊት ጀምሮ ወደ ሁለት መቶ ሰባ አንድ ሺህ አካባቢ ተፈናቃዮች በክልላችን ውስጥ ይገኛሉ። በተመሳሳይ በተለያየ የተፈጥሮ አደጋ ምክንያት የምግብ ክፍተት ያለባቸው የህብረተሰብ ክፍሎች አሉ። ለምሳሌ ባንበጣ ምክንያት፣ በጎርፍ ምክንያት እንዲሁም ደግሞ የምርት ግምገማ ተካሄዱ የምግብ ክፍተት አለባቸው የሚባሉ ከ781000 ህዝብ በላይ በኢመርጀንሲ ከተፈናቃይ ውጭ ድጋፍ ይደረጋል። ለነዚህ 781000 አካባቢ የሆኑ የህብረተሰብ ክፍሎች በየወሩ ተመሳሳይ የሆነ የምግብ ድጋፍ የሚያደርግበት ሁኔታ አለ። በሶስተኛ ደረጃ በተፈጥሮ ችግር ምክንያት ማምረት የማይችሉ አካባቢዎች በልማታ የሴፍት ኔት የታቀፉ አንድ ነጥብ ስምንት የሚሆኑ የህብረተሰብ ክፍሎች የዕለት ምግብ ድጋፍ በየወሩ ይደረጋል። በድምር አሁን የተፈናቅለው በአካባቢያችን ያሉ በኤመርጀንሲ ከምንደግፋቸውና በሴፍትኔት ድጋፍ ከምናደርግላቸው የህብረተሰብ ክፍሎች በአጠቃላይ ወደ ሶስት ሚሊየን አካባቢ ህዝብ በዚህ ተቋም አስተባባሪነት ከአራት መቶ አስራ ሶስት ሺህ አካባቢ ኩንታል በየወሩ ድጋፍ የምናደርግበት ሁኔታ ነው ያለው። ይህን ድጋፍ ከፌዴራል መንግስት ጠይቀን እናስመጣለን። በተመሳሳይ ከረጅ ድርጅቶች፣ መንግስታዊ ካልሆኑ ድርጅቶች፣ ከዩኤን ኤጀንሲዎች ከበጎ አድራጎት ድርጅቶች ነው እንግዲህ ይሄ ድጋፍ የሚሰበሰበው። ከቤንሻንጉል ጉምዝ ክልል ለተፈናቀሉ ሰዎች ሰብአዊ እርዳታ በሚፈለገው ሁኔታ እየደረሰ አለመሆኑን የገለጹት ኮሚሽነር ዘላለም አጋጥመዋል ያሏቸውን ችግሮች ዘርዝረዋል። መሰረታዊ የሆነ የምግብ ችግራቸውንና መሰረታዊ የሆኑ ፍላጎታቸውን ለማሟላት የመጀመሪያውና መሰረታዊ የሆነው ችግር የመናበብና የመቀናጀት በእኛ ተቋምና በተመሳሳይ ደግሞ ድጋፍ በሚሰጡ የህብረተሰብ ክፍሎች ለምሳሌ መሰረታዊ የሆነ ፍላጎት ምግብ ሊሆን ይችላል። ነገር ግን ምግብ ነክ ያልሆነ ድጋፍ ይዞ የሚሄዱ የህብረተሰብ ክፍሎች ይሄ፣ በመሆኑ ምክንያት የአንፌርነስ ሁኔታም እየተፈጠረ የመጣበት ሁኔታ አለ። የፍታይነት ችግር ማለት ነው። የተወሰነው ተፈናቃይ የተወሰነ ነገር ሻለ ያለ ነገር ያገኛል። የተወሰነው ተፈናቃይ ደግሞ እኛ ከመንግስት የምትሄድለትን ብቻ ያገኛል። የተወሰነው ተፈናቃይ ደግሞ ጭራሽ የማይደር ለምሳሌ፣ አንድ ሰው አንድ ረጅ ድርጅት መቶ ኩንታን መኮረኒ ይዞ ሊሄድ ይችላል። ያ መቶ ኩንታን መኮረኒ ለተወሰኑ ለአምስት መቶ ስድስት መቶ ሰዎች ሊሰጥ ይችላል። ቀሪዎቹ ቻግኒ መጠለያ ውስጥ በሺዎች የሚቆጠር ተፈናቃይ ነው ያለው። አይደርስም። ሌላ መኮረኒ ማቅረብ አንችልም። ስለዚህ አልደረሰንም የሚል የተወሰነው አካል ይደርሰዋል፣ የተወሰነው አካል የማይደርስበት ሁኔታ እየተፈጠረ ሁለተኛው ችግር የመረጃ ችግር ነው። ተፈናቃይ ያልሆኑ ሰዎች ተፈናቃይንም በሚል ድጋፍ የሚወስዱዋል። ሶስተኛው በተናጠል እየሄዱ ድጋፍ የሚሰጡ የህብረተሰብ ክፍሎች ሴንትራላይዝ መደረግ አለበት። ለጸጥታም ችግር እየሆነ ያለበት የተወሰነች ድጋፍ ይዞ የሚሄድ ደጋፊዎች ይኖራሉ። አክብሮት አለን ግን እዛ ሄደው ለውስን ሰዎች ብቻ ስለሆነቻችሁ ድጋፍ የምትደርሰው ተፈናቃዩ በጣም ሰፊ ከመሆኑ ጋር ተይዞ ለግጭት ምክንያት እየሆነ ያለበት ሁኔታ ነው። ፈጣን የሆነ ሪስ ምላሽ በፌዴራል ያለመሰጠት ችግር አለ። በዚህ ምክንያት ተጎጂዎቹ በወቅቱ ድጋፍ ሊያገኙ የሚችሉበት ሁኔታ አለመኖር በክሪቲካል ችግር የታየ ነው። ያለመናበብና ያለመቀናጀት ችግርን ለመፍታት ያስችላል ያሉትን መፍትሄ መንግስት ማመቻቸቱን ኮሚሽነር ዘላለም ገልጸዋል። ይህን ችግር ለመፍታት በክልል ደረጃ አንድ ራሱን የቻለ ጽህፈት ቤት ቻግኒ ላይ እንዲቋቋም ተደርጓል። የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል ከኛ ቢሮ፣ ከውሃ፣ ከጤና፣ ከትምህርት፣ ከሰላምና ደህንነት፣ ከሴቶችና ህጻናት ቢሮ በከፍተኛ ባለሙያዎችና አመራሮች ያሉበት እዛው ቻግኒ ላይ ተቋቁሟል። ይህ በዋነኛነት መረጃ ያጣራል። ሀብት ከተለያዩ አካባቢዎች የሚመጣውን በአንድ ማዕከል ይሰበሰብ፣ ክፍተት ይለያል። በዚህ ክፍተት ላይ ተመስርቶ የተሰበሰበውን ሀብት ያሰራጫል። የተለያዩ የህብረተሰብ ክፍሎች በማስተባበር ሀብት የሚያሰባሰቡ የህብረተሰብ ክፍሎች አሉ። እነዚህ የህብረተሰብ ክፍሎች ከእኛ ጋር በአግባቡ እንዲቀናጁ በዚህ አጋጣሚ መልእክት ማስተላለፍ እንፈልጋለን። በቅርቡ ከማይካድራ 65 ሺህ ከቤኒሻንጉል ጉምዝ 97 ሺህ ሰው ተፈናቅሎ አማራ ክልል ውስጥ መግባቱን የጠቆሙት ኮሚሽነር ዘላለም የዘንድሮውን ሳይጨምር ቀደም ሲል በነበሩት ሶስት ዓመታት ውስጥ ከኦሮሚያ፣ ከደቡብ ና ከቤኒሻንጉል ጉምዝ ክልሎች የተፈናቀሉ ከ159 ሺህ በላይ ሰው በአማራ ክልል ውስጥ እንደሚገኝ አመልክተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።